በአማራ ክልል ጦርነት እየተካሄደባቸው ባለባቸው አካባቢዎች በሴፍቲ ኔት ወይም በምግብ ለስራ በሚሰኘው ፕሮግራም ይታገዙ ለነበሩ ቁጥራቸው ሰባት መቶ ሺ ደር ለሚደርስ ዜጎች መደበኛ ድጋፍ ማድረስ አለመቻሉን የአማራ ክልል መንግስት አስታወቀ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽኑ ዓለም አቀፍ የረድኤት ድርጅቶች በአማራ ክልል ጦርነት በጦርነት ለተፈናቀሉና ለሌሎች እርዳታ ፈላጊዎች ያሳየው ተነሳሽነት ዝቅተኛ ነው ሲሉም ወቅሰዋል። አስቴር ምስጋናው ዝርዝሩን ይዛለች። ጦርነት እየተካሄደባቸው ባሉ በሰሜን ወሎ ዋግምራና ሰሜን ጎንደር አካባቢዎች ከዚህ ቀደም በቋሚነት በሴፍቲኔት ወይም በምግብ ለስራ ፕሮግራም ይታገዙ የነበሩ ዜጎችን በጦርነቱ ምክንያት መድረስ አለመቻሉን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽነር ዘላለም ልጅ አለም ገልጸዋል። እነዚህ ጦርነት እየተካሄደባቸው ያሉ አካባቢዎች ሰሜን ወሎ፣ ዋግምራ፣ ሰሜን ጎንደር አብዛኛዎቹ የልማታዊ ሴፍትን የተጠቃሚ አካባቢዎች ናቸው። በተመሳሳይ ከሌሎች አካባቢዎች ተፈናቅለው የመጡ በሰሜን ወሎ በዋግምራ በሰሜን ጎንደር አካባቢ የሚገኙ ተፈናቃዮች ከአሁን በፊት የነበሩበት አካባቢ ነው። አካባቢው በድርቅ የሚጎዳ ከመሆኑ ጋር ተያይዞ ባለፈውም ዓመት ሁላችሁም የምታስታውሱት የበረሃን በጣም ተከስቶ የነበረበት ከመሆኑ ጋር ተያይዞ የድርቅ ክስተትም የተከሰተበት ከመሆኑ ጋር ተያይዞ ሰፊ ቁጥር ያለው ሕዝብ ከፍተኛ የሆነ የምግብ ክፍተት ላይ የነበረ ሕዝብ ነው። እንግዲህ ይሄ ችግር ባለበት ሁኔታ ይህ ጦርነት ሲከፈት ደግሞ የገበያ እንቅስቃሴ የለም፣ የንግድ እንቅስቃሴ የለም። ሰብአዊ እርዳታ ወይም ደግሞ በልማታዊ ሴፍትኔትም በኢመርጀንሲም የምናደርግላቸው ድጋፍ ሙሉ በሙሉ የተቋረጠበት ሁኔታ ነው ያለው። ስለዚህ የተፈናቀለው ወደ ተፈናቀለበት አካባቢ መጥቶ ድጋፍ እየተደረገለት በተወሰነ መልኩ ድጋፍ እየተደረገለት ቢሆንም ከቤቱ ያለው ግን የልማታዊ ሴፍትኔት ተጠቃሚው በተመሳሳይ በኢመርጀንሲ ድጋፍ የምናደርግላቸው የህብረተሰብ ክፍሎች ድጋፍ ልናደርስ የምንችልበት ሁኔታ እየተፈጠረ ያለ ከፍተኛ የሆነ ማህበራዊ እና ኢኮኖሚያዊ ቀውስ እየተፈጠረ ያለበት ሁኔታ ያለ መሆኑን ለመግለጽ ነው። በጦርነቱ ምክንያት የሚደርስባቸውን ተጽዕኖ መደገፍ አልቻለም። ዓለም አቀፉ የእርዳታ ድርጅት ከቤት ንብረታቸው የተፈናቀሉ ግን ደግሞ በጦርነት ቀጠና ውስጥ ያሉ ሰዎችን መድረስ የሚቻልበትን መንገድ እንዲፈጥርም ጥሪ አቅርበዋል። እየገጠመን ያለ ችግር በመደበኛ የልማታዊ ሴፍትነት የምንረዳቸውን ዜጎች መርዳት አልቻልንም፣ እያለን መርዳታቸውን በጦርነት ምክንያት እዚህ ላይ ከፍተኛውን ድርሻ መወጣት የነበረበት ዓለም አቀፍ የተራዶ ድርጅቶች ነበር። ከዚህ አንጻር ዓለም አቀፍ ተራዶ ድርጅቶች ቆቦ ያሉ ህብረተሰቦች በምን ደረጃ ላይ ነው ያሉት? አላማጣ ያለ ህብረተሰብ ክፍል በምን ደረጃ ላይ ነው ያለው? ወልዲያ ያለ ህብረተሰብ ክፍል በምን ሁኔታ ነው ያለው? ሰቆጣ ያለ ህብረተሰብ ክፍል በምን ሁኔታ ነው ያለው? አዳርቃይ አካባቢ ያለ ሰሜን ጎንደር ያለ የህብረተሰብ ክፍል በምን ሁኔታ ላይ ነው ያለ? ምን ችግር በቅሞታል? እሱን ችግር እንዴት እናሻገረው ብሎ ጦርነቱ በሚካሄድባቸው አካባቢዎች ገብቶ በመስራት በኩል መሰረታዊ የሆነ ችግር አለ። ስለዚህ ዓለም አቀፍ ማህበረሰብ ውስጥ ያለ አካል ገለልተኛ ሆኖ ገብቶ መደገፍ የሚችልበት እድል አለ ከአሁን በፊት ሲደረግ እንደነበረው ሁሉ ሊደረግ ይገባል። በኢመርጀንሲ ድጋፍ የምንሰጣቸው የተፈናቀሉ ከሌላ አካባቢ መጥተው ተፈናቅለው እዛ ዞን ላይ የሚኖሩ የህብረተሰብ ክፍሎች መደገፍ አልቻለም። ስለዚህ ከአሁን በፊት የነበረብን ችግር ላይ ጦርነቱ ሲደረግ ችግሩን ከእንቅርት ላይ ጆሮ ደግፍ አድርጎታል። ይህን ችግር ለመፍታት ደግሞ በገለልተኝነት መንፈስ ድምፅ ለሌላቸው ድምፅ በመሆን መንፈስ ለተራቡ ዜጎች ችግራቸውን ለመፍታት በሚያስችል ስሜትና ሞራል ሁሉም አካል ሊረባረብ ይገባል። ስለዚህ የገለልተኝነት ችግርን ማስወገድ ሰብአዊነት ላይ ብቻ ትኩረት ማድረግ ከዓለም አቀፍ ትራዶ ድርጅቶችን ዓለም አቀፍ መንግስት ያልሆነ ድርጅቶችም ይጠበቃል። ስለዚህ ከአሁን በፊት የነበራቸው ሚና እጅግ በጣም ዝግጅ ካለፈው ሶስት ዓመት ወዲህ በሰው ሰራሽ እና በተፈጥሮ አደጋ ምክንያት በአማራ ክልል ከአንድ ሚሊዮን ሶስት መቶ ሺህ በላይ ተፈናቃዮች እንደሚገኙ የገለጹት ኮሚሽነር ዘላለም ከእነዚህ ውስጥ ግማሽ ሚሊዮን የሚሆኑት በጦርነቱ ምክንያት የተፈናቀሉና የእርዳታ እህል የሚሰጣቸው መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።